ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁከት ብዙ አጀንዳ ያላቸው ሰዎች አሉ። አንዳንዱ በአቋራጭ ስልጣን ላይ መውጣት ቢፈልግም፣ አንዳንዱ በነገራችን ላይ ከኦሮሞ ጥያቄ ጋር ምንም ግንኙነት የሌለው ከነዚህ አመፁ ከታየባቸው አካባቢዎች ጥያቄ ጋር ምንም ግንኙነት የሌለው የሌሎችን አገር የማተራመስ አጀንዳ ይዘው የሚንቀሳቀሱ ወገኖች አሉ። ባይዘወ ሁሉንም በአንድ ከረጢቶች ውስጥ መክተት የተገበ ያለ በዚህ በወንጀል እንቅስቃሴ ውስጥ የገቡ ይህንን ሰበብ ተጠቅመው አጋጣሚውን ለሁከትና ለግርግር እንዲጠቀሙበት የሞከሩ የሰው ህይወት እንዲያልፍ ምክንያት የሆኑ ህንፃ እንዲወድም፣ ማሳ እንዲቃጠል፣ ህዝብ እንዲፈናቀል እንዲያውም ከመቶ ሰማንያ እጅ ምንም ምልክትም አያሳይም መጋለጡ ደም ቢመረመር ይታወቃል እንጂ ምንም አይነት ህመም ላያሳይ ይችላል። ከተጋለጡት ውስጥ ሀያ በመቶ የሚባሉት እነሱም ይሄና ቆየት ብለው ከሚቀርቡ ዝግጅቶቻችን ለቅምሻን የሰማችሁት አድማጮች፣ የምሽቱ ዜና ይቀድምና መደበኛ ሳምንታዊ ቅንብሮች ይከተላሉ። እነሱም ሐኪሞን ይጠይቁ። ቀደም ብላችሁ ድምጻችሁን ድምጻቸውን ሰምታችኋል። ዶክተር አሸናፊ ዚካ ስለተባለ ወረርሽን ያን ይነግሩናል። ንግድና ምጣኔ ሀብት አለን። ጤና አስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ የካቲት 15 2008 ዓ ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና አዲሱ አበበ፣ ፕሮግራሙን የምትመራልን ብርሃን ኃይሉ፣ የስርጭት መሀንዲሱም አብሮት ተሰይሟል። በቅድሚያ ግን የዕለቱን ዜና እናሰማለን። የብሩንዲው ፕሬዝዳንት ፒየር ንኩሩንዚዛ አገራቸው ውስጥ ለአንድ ዓመት ያህል የተካሄደውን የፖለቲካ ቀውስ ለማብቃት የሚያስችል ውይይት ከተቃዋሚ መሪዎች ጋር ለመጀመር መስማማታቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታውቀዋል። ሚስተር ባን ዜናውን ይፋ ያደረጉት ዛሬ ማክሰኞ ዋና ከተማዋ ቡጁምቡራ ውስጥ ሲሆን ዋና ጸሐፊው ከተቃዋሚ የፖለቲካ ፓርቲዎችና ከሲቪክ ማህበራት መሪዎች ጋር ለመዋየት ቀደም ሲል ወደዚያ ማምራታቸው ይታወሳል። ሁሉም ወገኖች ሁሉን ተሳታፊ በሆነ ውይይት ለመካፈል ፈቃደኞች መሆናቸውንም የመንግስታቱ ድርጅት ዋና ጸሐፊ ጠቅሰዋል። ከዋና ጸሐፊ ባንኪ ሙን ጉብኝት አስቀድሞ ከፕሬዚዳንት እንኩሩንዚዛና ከተቃዋሚ መሪዎች ጋር ስምምነት ለመድረስ የሚቻልበትን ሁኔታ ለማመቻጨት አንድ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ልኡካን ጓድ ወደዚያ ማምራቱ አይዘነጋም። እንኩሩንዚዛ ይዛ ህገ መንግስታዊ አይደለም እየተባለ ለሶስተኛ ጊዜ ምርጫ ገብተው ካሸነፉበት ካለፈው ዓመት ሚያዝያ ወር ጀምሮ ብሩንዲ ይኸው እስከ ዛሬ በአመፅ ስትናውጥና ስትናጥ ትገኛለች። ይህም አመፅ ለአራት መቶ ሰዎች ሞትና ከ230 ሺህ በላይ ለሆኑት ደግሞ ከቤት ንብረት መሰደድ ወይም መወገድ ምክንያት ሆኗል። በዘርፉ በተደረገ ጥናት ከፍተኛ ውጤት የተገኘ ቢሆንም ከአምስት አፍሪካውያን ህጻናት አንዱ አሁንም የክትባት አገልግሎት እንደማያገኝ የዓለም ጤና ድርጅት ደብሊዎች አስታወቀ። የድርጅቱ የአፍሪቃ ክፍል ዲሬክተር ዛሬ ለጋዜጠኞች በሰጡት ቃል ይህ ተቀባይነት የሌለው ነው ነው ያሉት። እስክንድር ፍሬው ዝርዝሩን ይዟል። የእስክንድር ፍሬው ዘገባ ይቀጥላል። የእስክንድር ፍሬው ዘገባ እየተዘጋጀ ነው። ወደሚቀጥለው ዜና እናልፋለን። በኒጀሩ ፕሬዚዳንታዊ ምርጫ የተገኙ የመጀመሪያ የድምፅ አሰጣጥ ውጤቶች በስልጣን ላይ ያሉት መሐመዱ ዩሱፉ እየመሩ መሆናቸውን አመለከቱ። ተቃዋሚው ግን ምርጫው የተጭበረበረ ነው ይላሉ። ዛሬ ማክሰኞ በተቆረጠውና በአስመራጭ ኮሚሽኑ ይፋ የሆነው የምርጫ ውጤት ፕሬዚዳንት ዩሱፉን በአርባ በመቶ አሸናፊ ሲያደርግ ተቃዋሚዎቹ ሁለት ተወዳዳሪዎች ሃማ አማዱ በ29 በመቶ ሴኒ ኦማሩ ደግሞ በ12 በመቶ ሁለተኛና ሶስተኛ ሆነው ይከታተላሉ። የድምፅ ቆጠራው የተካሄደው ከኒጀር ሶስት መቶ ስምንት መራጭ ወረዳዎች ውስጥ በሀያዎቹ ብቻ መሆኑም ታውቋል። አንድ የተቃዋሚ ፓርቲዎቹ ጣምራ ቡድን ኦፊሴላዊውን የምርጫ ውጤት ውድቅ አድርጎ የተጭበረበረ ነው ሲልም አመልክቷል። የተቃዋሚ መሪ አማዶ ስኪሴ መንግስቱ ምርጫውን ለመቀልበስ በማቀድ ቀደም ብሎ በርካታ የፈጠራ የሀሰት ድምፅ መስጫ ጣቢያዎችን አቋቁሞ ነበር ነው ያሉት። አድማጮች ቀደም ሲል የክትባትን ጉዳይ በተመለከተ የዓለም ጤና ድርጅት ለጋዜጠኞች የሰጠውን መግለጫ በተመለከተ እስክንድር ፍሬው የላከው ዘገባ ነው። ነገ ከሚጀመረውና በክትባት ላይ ከሚያተኩረው የአፍሪካ የሚኒስትሮች ጉባኤ በፊት ነው የዓለም ጤና ድርጅት መግለጫውን ያወጣው። አፍሪካውያን የክትባት አቅርቦት እንዲኖራቸው ከማድረግ አንጻር ከፍተኛ መሻሻል መኖሩን መግለጫው ጠቁሟል። ሆኖም ከአምስት የአህጉሪቱ ህጻናት አንዱ አሁንም የክትባት አገልግሎት እንደማያገኝ የጠቀሱት የድርጅቱ የአፍሪካ ዳይሬክተር ማት ሽድሶ ሞቲ ይህ ደግሞ ተቀባይነት የለውም ብለዋል። ይህ መረጃም ለአፍሪካውያን ሁሉ የማንቂያ ደወል መሆኑን አስታውቀዋል። ክትባት በየአመቱ የሚሊዮኖችን ህይወት የሚያድን መሳሪያ መሆኑንም ዳይሬክተሯ አስታውሰዋል። በየአመቱ ክትባቶችን በመጠቀማችን ምክንያት ከሁለት እስከ ሶስት ሚሊዮን ሰዎችን ህይወት እያዳንን እንደሆነ ይገመታል። ስለዚህ በየአመቱ በክትባት ምክንያት የምናድናቸው ሰዎች ቁጥር ከፍተኛ ነው። በእርግጥ የአፍሪካን ብቻ በተመለከተ ቁጥሩ የለኝም። ደግሞም በዚህ ላይ የሚወጣው ገንዘብ ውጤታማ ነው። በምናወጣው በእያንዳንዱ ዶላር ከጤና መሻሻልና ህይወትን ከማዳን አንጻር የ16 ዶላር ትርፍ እናገኛለን። ያ ከፍተኛ ትርፍ ነው። ከነገ ጀምሮ በአዲስ አበባ የሚሰበሰቡት የአፍሪካ የጤና ጥበቃ ሚኒስትሮች ና የዓለም አቀፍ ተቋማት መሪዎች ክትባትን ከማዳረስ አንጻር ውሳኔዎችን እንደሚያሳልፉ ይጠበቃል። የዓለም ጤና ጥበቃ ድርጅት አጋር በመሆን በተለይ ለማጅራት ገትር የሚሆን ክትባት የማዘጋጀቱንና የማዳረሱን ዘመቻ ከመራው የፓዝ ኢንተርናሽናል ፕሬዚዳንት ጋር ያደረግኩትን ቃለምልልስ መነሻ ያደረገው ዘገባ በሁለተኛው አጋማሽ ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶሪያን የእርስ በርስ ጦርነት ለማቆም የሚያስችል ዩናይትድ ስቴትስ ና ሩሲያ ያቀዱት የተኩስ አቁም ስምምነት የፊታችን አርብ መንፈቅ ሌሊት ላይ በተግባር እንደሚተረጎም ተነገረ። የሶሪያ መንግስት እቅዱን እንደተቀበለ የተገለጠ ሲሆን የተቃዋሚ ቡድኖች እቅዱን ስለመቀበላቸው እስከ አርብ መንፈቀ ሌሊት ድረስ እንዲያሳውቁ ተጠይቀዋል። ዩናይትድ ስቴትስ እና ሩሲያ በሶሪያው እርስ በርስ ጦርነት የተጠመዱ ወገኖችን በሙሉ ያሳተፈ በጠላትነት ያለመፈላለግ የተደረሰውን አጠቃላይ የስምምነት እቅድ ይፋ ያደረጉት ትናንሰኙ መሆኑ ይታወሳል። ይህ በመጪው አርብ ሌሊት ስድስት ሰዓት ላይ በስራ የሚተረጎማል ተብሎ የሚጠበቀው የተኩስ አቋም እቅድ እስላማዊ መንግስት ነኝ የሚለውንና አልቃይዳን አያካትትም። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማክሰኞ በመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ፊት ቀርበው ለሶሪያ ስለታቀደው የተኩስ አቁም ውል ምስክርነታቸውን ይሰጣሉ ተብሏል። ሚስተር ኬሪ በዛሬው የሴኔቱ የምስክርነት አሰጣጣቸው ላይ ስለ ሶሪያ በርካታ ጥያቄዎች ይቀርቡላቸዋል። በተጨማሪም ውጭ ጉዳይ ሚኒስቴር ለቀጣዩ ዓመት የሚያስፈልገውን የበጀት ጥያቄም ያቀርባሉ ተብሏል። ጓንታናሞ፣ ኩባ የሚገኘው የዩናይት ስቴትስ ወታደራዊ እስር ቤት እንደምን መዘጋት እንደሚችል የመከላከያ ሚኒስትር ያወጣውን እቅድ ዛሬ ማክሰኞ ለምክር ቤቱ አቀረበ። አንድ ከፍተኛ አስተዳደሩ ባለስልጣን በተናገሩት ቃል እስር ቤቱን መዝጋት ለሀገሪቱ ብሔራዊ ደህንነት የቅድሚያ የሚሰጠው ከፍተኛ ጉዳይ መሆኑን አመልክተው ይህ እስር ቤት አሉ በማከልም ጭራሽኑ ጂሃዲስቶችን የሚያበረታታና ለሽብርተኞች መፈልፈያም ምክንያት የሆነ ነው ብለዋል። ፕሬዚዳንት ባራክ ኦባማ ስልጣን ላይ ሲመጡ ይህን እስር ቤት መዝጋት ቀዳሚ እቅዳቸው መሆኑን መናገራቸውን የማይረሳ ቢሆንም ከስልጣን ሲሰናበቱ ከአመት ያነሰ ጊዜ በቀረበበት በአሁኑ ወቅት ጓንታናሞ ወህኒ ቤት ውስጥ ዘጠና አንድ እስረኞች አሁንም ይገኛሉ። ከጦርነትና ከአመጽ የሚሸሹ ህዝቦች ቁጥር ካለፈው ዓመት ይልቅ ዘንድሮ የበዛ መሆኑን ሁለት ዋና ዋና የፍልሰተኞችና የስደተኞች ድርጅቶች አስታወቁ። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ዛሬ ማክሰኞ እንዳስታወቀው እንደ አውሮፓ አቆጣጠር ካለፈው የካቲት 22 ቀን ወዲህ ብቻ ከ100 ሺህ በላይ ስደተኞች በሜዲትሬንያን በኩል ግሪክ የገቡ ሲሆን ከ7500 በላይ የሚሆኑ ደግሞ ወደ ኢጣሊያ ፈልሰዋል። እንደ አውሮፓ አቆጣጠር በ2016 ከ400 በላይ ፍልሰተኞች ሕይወታቸውን አጥተዋል። ዩኤንኤችሲአር የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር በበኩሉ ዋናዎቹ የጥገኝነት ጠያቂ ስደተኞች ሱሪያውያን ሲሆኑ በመቀጠል ያሉት ደግሞ ከአፍጋኒስታንና ከኢራቅ ናቸው ሲል ዛሬ ማክሰኞ አስታውቋል። እንደ ዩኤንችሲር ዘገባ ከሆነ ባለፈው ጥር ወር ግሪክ የገቡት 94 ከመቶ ሶሪያውያንና 71 ከመቶ አፍጋኖች የሚያቀርቡት የጥገኝነት ጥያቄ አገራቸው ውስጥ በሚካሄዱ የእርስ በርስ ግጭቶችና ጦርነቶች ላይ የተመሰረተ ነው። በመጨረሻም ከአፍጋኒስታን፣ ከፓኪስታን፣ ከቻይና እና ከዩናይትድ ስቴትስ የተሰባሰቡ ዲፕሎማቶች ካቡል ውስጥ በጀመሩት አዲስ የአራትዮሽ ውይይት ታሊባን የሰላሙ ውይይት ተሳታፊ ስለሚሆንበት መንገድ ልኡካኑ እየመረመሩና እያጤኑ መሆናቸው ተሰማ። ዛሬ መክሰኞ ለልኡካኑ ንግግር ያደረጉት የአፍጋኒስታኑ ውጭ ጉዳይ ሚኒስትር ሳላሁዲን ራባኒ ታሊባንና ሌሎችም በአገሪቱ የሚንቀሳቀሱ አማጽያን በሰላሙ ውይይት እንዲሳተፉ ከዚህ ቀደም ያቀረቡትን ጥያቄ በድጋሜ አጠናክረው አሰምተዋል። ከአራት ሀገሮች የተውጣጡት ልኡካን ወደ ሰላም የሚያመጡ ዝግጅቶችን እንዳጠናቀቁ የተናገሩት የአፍጋኒስታኑ ባለስልጣን የዛሬውም ውይይት ከታሊባን ጋር ለታቀደው ድርድር ትክክለኛ ቀንና ሁኔታን የሚያመቻች እንደሚሆን ተስፋቸውን ገልጠዋል። አማጺው ታሊባን ግን በውይይቱ ለመሳተፍ ፈቃደኛ ይሁን አይሁን እስካሁን አንዳችም አልተናገረም። እንዲያውም በተለያዩ ስፍራዎች ይዞታውን እያሰፋ ካለፈ አመት ወዲህም ከአፍጋኒስታን ግዛት ሰላሳ ከመቶውን እንደተቆጣጠረ ነው የሚታወቀው። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን የሰዓቱን የዓለም ዜና ነበር የሰማችሁት። አሁን ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሳ እዲያውም ከመቶ ሰማንያ እጅ ምንም ምልክትም አያሳይም። መጋለጡን ደግሞ ቢመረመር ይታወቃል እንጂ ምንም አይነት ህመም ላያሳይ ይችላል። ከተጋለጡት ውስጥ ሀያ በመቶ የሚባሉት እነሱም ይሄን ያህል ከፍተኛ ህመም አያሳዩም። ትኩሳቱን፣ ይሄ አይን ማቅላት፣ የመገጣጠማዎች አካባቢ ማመም እንደዚህ ናቸው። ህመሙ ዚካ ወይም በቅርቡ በዚካ ቫይረስ የተሰራጨነው የተባለ ወረርሽኝ ፕሮግራሙ ሐኪሙን ይጠይቁ ነው። ዶክተር አሸናፊ አቅቶ ላይ ይባላሉ ሙያዊ ትንታኔውን የሚሰጡን በሁለተኛው አጋማሽ ጠብቋቸው። አሁንም በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የምሽቱ አብይ ርዕስ ነው። ከቅርብ ጊዜ ወዲህ በኦሮሚያ በሚታየው ሁከት ተዋናይ ናቸው ባሏቸው ኃይሎች ላይ መንግስት ህጋዊና የማያዳግም እርምጃ እንደሚወስድ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ አስታወቁ። በአገሪቱ ውስጥ የተከሰተውን ድርቅ የተጀመረውን የህዳሴ ጉዞ በሚያስተጓጉል መንገድ ለመቆጣጠር የሚደረገው ጥረትም እንደሚቀጥል ቅርታ ሄና ረፍተ ነገር ደግም ያነባለሁ። በአገሪቱ ውስጥ የተከሰተውን ድርቅ የተጀመረውን የህዳሴ ጉዞ በማያስተጓጉል መንገድ ለመቆጣጠር የሚደረገው ጥረትም እንደሚቀጥል በዛሬው እለት በመንግስት መገናኛ ብዙሀን ተነግሯል። ዝርዝሩን መለስካቸው አምሃ ያቀርባል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዛሬ ከቀኑ ሰባት ሰዓት ላይ በአሰራጨው ዜና ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሀገሪቱ ወቅታዊ ጉዳዮች ላይ ሰጡት ባለው መግለጫ በሁለት ዋና ዋና ጭብጦች ያተኮሩ ይመስላሉ። እንደቀረበው ዜና ከሆነ በወቅቱ በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ በተለያዩ አካባቢዎች የሚታየው ሁከት የመንግስትን ከፍተኛ ትኩረት ስቧል። ጠቅላይ ሚኒስትሩ እንዳሉት ደግሞ የጥፋት ኃይሎች ብለው የጠሯቸው በክልሉ ውስጥ በሚከሰቱ ሁከቶች የሚያደርሱትን የተለያየ ጉዳት ለማስቆም መንግስት ህጋዊ እርምጃ ይወስዳል ብለዋል። መንግስት እነዚህን ጉዳዮች በከፍተኛ አጽንኦት የሚያያቸው ጉዳዮች ናቸው ከዚህ ተነስተው እነዚህ የጥፋት ኃይሎች አገራችንን፣ ኢኮኖሚያችንን በከፍተኛ ደረጃ ከመጉዳታቸው በፊት የማያዳግም እርምጃ መወሰድ ያለባቸው ህገ መንግስቱ፣ ህጉ በሚፈቅደው መሰረት ይህን እርምጃ አጠናክሮ መቀጠል የሚያስፈልግ እንደሆነ አይቷል። ጠቅላይ ሚኒስትሩ በመግለጫቸው በምዕራብ አርሲ፣ በሐረርና እንዲሁም በሌሎች አንዳንድ የኦሮሚያ አካባቢዎች እየተፈጥሩ ናቸው ያሏቸው ኩነቶች በሂደት መልካቸውን እየቀየሩ መሆናቸውን ይገልጻሉ። ይህን የመልክ መቀየር ጠቅላይ ሚኒስትሩ አብራርተውታል። የህዝቡን ጥያቄ መነሻ አድርገው ባላቀዱበት ሁኔታ በድንገት ዘለው የገቡ የተለያዩ የጥፋት ኃይሎች አሁን ግን ተደራጅተው፣ አንዳንድ ጊዜም የውጭ ኃይሎች እያቀናጇቸው፣ የትምክህት ኃይሎቹም የጠባብነት ኃይሎቹም የመነጠልም በአንድነት ስም የመጨፍለቅም አጀንዳ የያዙ ኃይሎች ጋብቻ ፈጥረው በተወሰነ ኃይል ድጋፍ እየተቀናጁ የሚያከናውት እንቅስቃሴ እንደሆነ ለማወቅ ችለናል። አቶ ኃይለማርያም ደሳለኝ የጥፋት ኃይሎች ያሏቸውን ሰዎች ወይንም ቡድኖች ማንነት በስም ለይተው አልገለጿቸውም። ይሁንና መንግሥታቸው የእነዚህን አካላት ተልዕኮ ምንነት በዝርዝር መገንዘቡን ተናግረዋል። እነዚህ የጥፋት ኃይሎች ተልዕኳቸውም ስርዓቱን የማፈራረስ ተልኳቸውም በነውጥና በሁከት መንግሥትን የመቀየር ተልኮ ያላቸው ሰዎች እንደሆኑ ቡድኖች እንደሆኑ በሚገባ ግንዛቤ የተያዘበት ነው። በትትግልም ጭምር ከጸጥታ ኃይሎች ጋር መፋለም የጀመሩበት ሁኔታ አለ። በዚህም ሂደት ውስጥ በርከት ያሉ ቁጥራቸው ትንሽ ያልሆኑ የጸጥታ ኃይሎቻችን ላይ ሽምቅ ይዘው ጉዳት ያደረሱበት ሁኔታ ሁሉ እንዳለ ያው በሚዲያም የተሰማ ጉዳይ ነው። ጠቅላይ ሚኒስትሩ እነዚህን የጥፋት ኃይሎች ብለው የጠሯቸውን አካላት ዓላማቸው በሀገሪቱ የንብረት ውድመትንና የሕይወት ጥፋትን ከማስከተሉም በላይ መለያየትንና ብጥብጥን ማስፋፋት እንደሆነም ገልጸዋል። የጠቅላይ ሚኒስትሩ ሌላው ትኩረት የወቅቱ ድርቅ እንደሆነም ዜናው ጠቁሟል። የተከሰተው ድርቅ በሰው ሕይወት ላይ ምንም አይነት ጉዳት ሳያስከትልና የሀገሪቱን የህዳሴ ጉዞ እንዳያስተጓጉል የሚደረጉ ጥረቶች እንደሚቀጥሉ መናገራቸው ተገልጿል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። ይህ በእንዲህ እንዳለ ከህዳር ወር 2008 ዓ ም ጀምሮ በስፋት በኦሮሚያ ክልል የሚካሄደውን ተቃውሞ የኢትዮጵያ ጸጥታ ኃይሎች በጉልበት እያፈኑት ነው በማለት ዓለም አቀፍ የሰብአዊ መብት ድርጅት ራይትስ ዎች ትናንት ባወጣው ዘገባ ገልጧል። በኦሮሚያ አንዳንድ አካባቢዎች ተቃዋሚዎችም በትላልቅ የውጭ ንግድ የተያዙ የእርሻ ማሳዎች ላይ ጥፋት ማድረሳቸውን ማስተዋሉን የገለጠው የሰብአዊ መብት ድርጅቱ ጀምሩ ላይ ተቃውሞው ሰላማዊ እንደነበርም አስምሮበታል። ከህዳር ወር አንስቶ ግን በየዕለቱ ሰዎች እንደሚገደሉና በዘፈቀደ እንደሚታሰሩ በቁጥጥር ስር ሳሉ ስቃይ እንደሚፈጸምባቸውም ገልጧል። የሰብአዊ መብት ድርጅቱ የአፍሪካ ፕሮግራም ምክትል ዲሬክተር ለዝፍኮ መንግስት የጭካኔ ግድያውን እንዲያቆም ጥሪ አሰምተዋል። ከሁሉ አስቀድሞ አላስፈላጊ ኃይል በመጠቀም የሚፈጽሙትን የጭካኔ ግድያ ማስቆም አለባቸው። በነዚህ አካባቢዎች ለተሰማሩ የጦር ሰራዊት አባላት ተቃውሞ የሚያካሂዱት ሰዎች በሰላማዊ መንገድ መንግስትን መቃወም መብታቸው እንደሆነና የጸጥታ ኃይሎቹ የህዝቡን መብት ማክበር እንዳለባቸው መንግስት ግልጽ መልእክት ማስተላለፍ አለበት። በተጨማሪም በዘፈቀደ ቁጥጥር ስር የዋሏቸውን በርካታ ሰዎች እንደገና የታሰሩትን መሪ በቀለ ገርባን ጭምር መፍታት አለባቸው። አቶ በቀለ ገርባ በታህሳስ ወር የታሰሩት ለሁለተኛ ጊዜ ነው። መንግስት ለእነዚህ ተቃውሞዎችና ዋና መሰረት ለሆኑት ቅራኔዎች መፍትሄ ከፈለገ ለብዙ ዓመታት በሰላማዊ ተቃውሞ የፖለቲካ ለውጥ ከማምጣት ከሚሞክሩት እንደ አቶ በቀለ ገርባ አይነቱ ጋር መነጋገር እንጂ ማሰር የለበትም። አድማጮች ቀደም ሲል ያሰማናችሁ የሰብአዊ መብት ድርጅቱ የአፍሪካ ፕሮግራም ምክትል ዲሬክተር ሌዚ ሌፍኮ መንግስት የጭካኔ ግድያ እንዲያቆም ያደረጉትን ጥሪ ነበረ። ወደሚቀጥለው እናልፋለን። ከቅርብ ጊዜ ወዲህ በኦሮሚያ በሚታየው ሁከት ተዋናይ ናቸው ባሏቸው ኃይሎች ላይ መንግስት ቅርታ የኛው አይደለም። አሁን የሚቀጥለው እባክህ ወደዚ ወደ አዲስ አበባ የሚመልሰን ነው። በአፍሪቃ በሚከሰተው የማጅራ ገትር በሽታ ዘጠና ከመቶ የሚሸፍነው አይነት ወደ ማስወገድ መቃረባቸውን የአለም ጤና ድርጅትና ፓዝ ኢንተርናሽናል የተባለው ድርጅት አስታውቀዋል። እንደ አውሮፓያን የዘመን አቆጣጠር በ1996 ዓ ም 250 ሺ የነበረው በበሽታው የተያያዙ ሰዎች ቁጥር ባለፈው 2015 ዓ ም ወደ 80 በመቶ ዝቅ ማለቱን የፓዝ ኢንተርናሽናል ዲሬክተር አስታውቀዋል። እስክንድር ፍሬው ዘገባውን ይዟል። ዓለም አቀፍ የክትባት ባለሙያዎችና ለማጅራት ገትር በሽታ ተጋላጭ ከሆኑ 26 የአፍሪካ ሀገሮች የተውጣጡ ተወካዮች በተገኙበት ስብሰባ ነው ይህ ስኬት ይፋ የተደረገው። በአፍሪካ ከተመዘገቡ ታላላቅ የጤና ስኬቶች አንዱ ያሉትም ለአህጉሪቱ ተወላጆች ስጋት ከነበሩ የማጅራት ገትር አይነቶች ዋነኛው ወደ መጥፋት መቃረቡን ነው። በዛሬው ስብሰባ እንደተገለጸው የስኬቱ መነሻ በአፍሪካ ውስጥ ጥቅም ላይ እንዲውል የተመረተው ሜናፍሪቫክ የተሰኘው ክትባት ነው። ጥቅም ላይ በዋለ በአምስት ዓመታት ውስጥ በሽታውን ለማጥፋት ስፋት ተቃርቧል ነው የተባለው የክትባቱን መዘጋጀት ያስተባበሩት ደግሞ የዓለም ጤና ጥበቃ ድርጅትና ለትርፍ ያልተቋቋመው ዓለም አቀፉ ተቋም ፓዝ መሆናቸው ተጠቅሷል። የፓዝ ኢንተርናሽናል ፕሬዝዳንትና ዋና ስራ አስፈጻሚ ስቲቭ ዴቪስ ለቪኦኤ እንዳሉት እንደ አውሮፓውያን አቆጣጠር በ1996 250 ሺ ሰዎች ገዳይ በሆነው የማጅራት ገትር በሽታ ተይዘው ነበር። አምና በ2015 ግን ቁጥሩ ወደ 80 ዘቅ ብሏል። በክትባቱ የተገኘ ውጤትም ከፍተኛ ግምት የሚሰጠው መሆኑን አስረድተዋል። ሜንንጃይትስ በአፍሪካ አህጉር ውስጥ ለዘመናት ካየናቸው አስፈሪ በሽታዎች አንዱ ነው። በተለይም በ26ቱ አገሮች ውስጥ በየዓመቱ ይከሰታል። ብዙ ሕፃናት ይሞታሉ። ብዙ ሰዎች የአእምሮ ጉዳት ይደርስባቸዋል። ይህንን እንዴት ማስወገድ እንደሚቻል ማወቅ ትልቅ ስኬት ነው እና ከ15 ዓመታት በፊት እኔ በምመራው ፓት እና በዓለም የጤና ድርጅት አማካይነት ማጅራት ገትርን ለማጥፋት የሚያስችል ክትባት ላይ ለመስራት ሰዎች ተሰባሰቡ። የተወሳሰበ አጋርነት፣ አዲስ የሆነ የሳይንስ ቀመር፣ በአፍሪካውያን ድምፅና በአፍሪካ መሪዎች የተመራ እንቅስቃሴ ነበር ጥናቱን ለመደገፍ የተካሄደው አሁን ክትባቱን ሰርተናል፣ አስመዝግበነዋል። ወደ ሩብ ቢሊዮን የሚሆኑ ሰዎች ተጠቅመውበታል። ሀገሮች አሁን የተገኘውን ውጤት ቀጣይነት ለማረጋገጥ መስራት እንዳለባቸው ዋና ስራ አስፈጻሚው ይመክራሉ። ውጤቱ የተገኘውም በጎ አድራጊ በሆኑ ድርጅቶች በተለይም በቢልና ሚሊንዳ ጌትስ ፋውንዴሽን መልካም ፈቃድ መሆኑን አብራርተዋል። ንስ ላርጅ ንክ ስ ቢል ሚሊንዳ ጌትስ there's been many other contributors to this project financially, including the U.S. Uh, government, including some European governments, including some other private foundations, um, and WHO and others who all had a lot of contributions. So I don't. Gilz la madra gahel yemin nader go mendin nou baba go adragi drujitoj ለምሳሌ አብዛኛው ገንዘብ የተገኘው ከቢልና ሜሊንዳ ጌትስ ድርጅት ነው ነገር ግን ለዚህ ፕሮጀክት የገንዘብ ድጋፍ ያደረጉ ሌሎች በርካታ ለጋሾች አሉ የዩናይትድ ስቴትስና የአውሮፓ መንግስታትን እንዲሁም የግል ተቋማትን ጨምሮ የመጣው ገንዘብ ድምር ስንት እንደሆነ አላውቅም የወጣው ገንዘብ ግን ብዙ ነው በመቶ ሚሊዮኖች የሚቆጠር ነገር ግን ለዚህ ቁጥር ጠቃሚው ነገር ይህንን ባናደርግ ኖሮ እናወጣ የነበረውን ገንዘብ ስናየው ክትባቱን ለማቅረብ በምናወጣው በእያንዳንዱ ዶላር 1 ዶላር ከ50 ሳንቲም እናተርፋለን። ስለዚህ በተገቢ ሁኔታ ጥቅም ላይ የዋለ ገንዘብ ነው። ተገኘ የተባለውን ስኬት ለማስቀጠል ይቻል ዘንድ አገሮች ክትባቱን በመደበኛ የክትባት ፕሮግራሞቻቸው ውስጥ እንዲያካትቱትም ጥሪ ቀርቧል። በዚህም መሰረት ከ ሀያ ስድስቱ ተጋላጭ አገሮች ስምንቱ ይህንን ለማድረግ የሚያስችላቸው የገንዘብ ድጋፍ ጥያቄ አቅርበዋል። ቀሪዎቹ አስራ ስምንቱ ደግሞ በያዝነው የ2016ና በመጪው የ2017 ዓ ም ተመሳሳይ ጥያቄ እንደሚያቀርቡ ይጠበቃል። ኢትዮጵያ ይሄንን ለማቅረብና ክትባቱን በመደበኛ ፕሮግራሟ ለማካተት ያሰበችው በሚቀጥለው የአውሮፓያን ዓመት መሆኑ ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዎ ከአዲስ አበባ አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ሶስት ሰዓት ከ23 ደቂቃ ላይ ነን። የምሽቱን ዋና ዋና ዜና ቀደም ብለን እናሰማችሁ። የቡሩንዲው ፕሬዚዳንት ፒየር ንኩሩንዚዛ አገራቸው ውስጥ ለአንድ ዓመት ያህል የተካሄደውን የፖለቲካ ቀውስ ለማብቃት የሚያስችል ውይይት ከተቃዋሚ መሪዎች ጋር ለመጀመር መስማማታቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታውቀዋል። በኒጀሩ ፕሬዝዳንታዊ ምርጫ የተገኙ የመጀመሪያ የድምፅ አሰጣጥ ውጤቶች በስልጣን ላይ ያሉት መሐማዱ ኢሱፉ እየመሩ መሆናቸውን አመለከተ። ተቃዋሚዎች ግን ምርጫው የተጭበረበረ ነው ይላሉ። የሶሪያን የእርስ በርስ ጦርነት ለማቆም የሚያስችል ዩናይትድ ስቴትስና ሩሲያ ያቀዱት የተኩስ አቁም ስምምነት የፊታችን ረቡዕ በአገሬው የሰዓት አቆጣጠር ከሌሊቱ ስድስት ሰዓት ላይ በተግባር እንደሚተረጎም ተነግሯል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማክሰኞ በወንሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ፊት ቀርበው ለሶሪያ ስለታቀደው የተኩስ አቁም ውል ምስክርነት ያሰማሉ። ለመጪው ዓመት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በጀትም ጥያቄ ያቀርባሉ ተብሏል። ጓንታናሞ ኩባ የሚገኘውን የዩናይትድ ስቴትስ ወታደራዊ እስር ቤት እንደምን መዝጋት እንደሚቻል የመከላከያ ሚኒስቴር ያወጣውን እቅድ ዛሬ ማክሰኞ ለኮንግረስ አቅርቧል። አንድ ከፍተኛ የአስተዳደሩ ባለስልጣን ሲናገሩ እስር ቤቱን መዝጋት ለአገሪቱ ብሔራዊ ደህንነት ዋናና ጠቃሚ ጉዳይ ነው ይላሉ። ፕሬዚዳንት ኦባማ ስልጣን ሲይዙ ይህን እስር ቤት እዘጋለሁ ብለው ነበር። ከስልጣን ሊለቁ ከዓመት ያነሰ ጊዜ ነው ያላቸው። ጓንታናሞ ውስጥ ታዲያ 91 እስረኞች ዛሬ ይገኛሉ። ከጦርነትና ከአመፅ የሚሸሹ ሕዝቦች ቁጥር ካለፈው ዓመት ይልቅ ዘንድሮ የበዛ መሆኑን ሁለት ዋና ዋና የፍልሰተኞችና የስደተኞች ድርጅቶች አስታውቀዋል። አንዱ አይኦኤም ማለት ዓለም አቀፍ የፍልሰተኞች ድርጅት ሲሆን ሌላው ደግሞ ዩኤንኤችሲአር ማለትም የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ነው። ለምሽቱ ያለን አርዕስተ ዜና ይው ነው። ክቡራትና ክቡራን አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ውስጥ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን የአሜሪካ ድምጽ ራዲዮ ዝግጅት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። ሁለተኛውን አጋማሽ ጀምረናል። በርሰሪዎቹ ሳምንታዊ ቅንብር ይቀጥላል። ሐኪሞን ይጠይቁ የሐኪሙን የጠይቁ ፕሮግራም አዘጋጅና አቅራቢያ አሉላ ከበዳንት አለ ሳሎን አልቀረም። አዲሱ ለዛሬ አነጋጋሪ የሆነ ወቅታዊ ርዕስ ላይ ነው የሰራ ነው። ተከታታይ ቅንብሮችን የምናቀርብበት ነው። በመግቢያችን እንዳስተዋወቅ ነው ዚካ ቫይረስ እና የዚካ ወረርሽኝ ይሆናሉ። መሰረታዊ ምንነቱን ጨምረን የምንመለከትበት የመጀመሪያ ክፍል ዝግጅት ነው ዛሬ የሚቀርበው። ታዲያ ዛሬ ለምናቀርበው አዲሱ ለዚህ ዝግጅት መነሻ አይሆነን ከአነጋጋሪነቱ በዜና ዘገባዎች ከሚወጣው ባሻገር እንግዳችን ዶክተር አሸናፊ ዋቅቶላ ለኢትዮጵያውያን በሚስማማ መልኩ እንዲህ ያለ ትልቅ ወረርሽኝ ሲከሰት ብዙ ጊዜ እንደሚያደርጉት ባለፈውም ዓመት በኢቦላ ወረርሽኝ ወቅት እንዳደረጉት በአማርኛ የጻፉት ጽሁፍ አለ። ያን ጽሁፍ ለአድማጮች በሚስማማ መልኩ እሱም መሰረት አድርገን ነው የምናነጋግራቸው። ባለፈው ዝግጅትም ዚካ እንዴት እንደሚመጣ ምልክቶች አንተ ወይ ሶሎሞን ጠቅሳ ዘገባዎች ሰርተናል፣ ወይም ሰሎሞን ላይም ደግሞ ይጨመር ይሆናል። ልክ ነው። ተከታታይ ዝግጅቶች ይኖሩናል። በርቀት ከመሸበር ስለ በሽታው ባለማወቅ ከሚደረጉ ጭንቀቶች የጠራ መረዳት እንዲኖር ለማድረግ እንግዲህ በተከታታይ ዝግጅቶች እናቀርባለን። በሐኪሙን የጠየቁም በሌሎች የጤና ፕሮግራሞቻችንም እና ይሄ ይሆናል ዝግጅታችን። ወደዚያ እንለፍ። ዶክተር አሸናፊ ካለፉት ጥቂት ሳምንታት ወዲህ በስፋት እያነጋገረ የሚገኘውን የዚካ ቫይረስ በሽታ አስመልክቶ ከዚህ ቀደም በኢቦላ ላይ እንዳደረጉት ሁሉ ከተከታታይ ጽሁፎቸው ምናልባትም የመጀመሪያው የሚመስል በአማርኛ ለአንባቢያን አቅርበዋል። ተከታታይ ጽሁፎቸውን ምንተንተርሰን በህመሙ ዙሪያ ለሚደረጉ ቃለ ምልልሶች ደጋግመን እንደምናገኘው ከወዲሁ ግብዣውን ማቅረብ እፈልጋለሁ። በጣም አመሰግናለሁ እኔም ዝግጅ ነኝ። መልካም ቀደም ብዬ እንደጠቆምኩት የዚህን የዚካ ቫይረስ በሽታ ምንነት አስመልክቶ በርከት ያሉ ጉዳዮችን ባነሱበት በዚህ በመጀመሪያ ክፍል ጽሁፎ ባለፈው ጥር ወር ብቻ በሰላሳ ሶስት አገሮች ውስጥ መታየቱን ያለም አቀፉን የጤና ድርጅት ደብልዩዎችን ዋቢ አድርገው ሌሎች ዝርዝሮችንም ያነሳሉ። እስኪ ምናልባትም ስጋት ጭምር ያጫረ ስለሚመስለው ስለዚህ በሽታ መሰረታዊ ምንነት በመረዳት እንጀምር። ምንድን ነው የዚካ ቫይረስ በሽታ? እሺ፣ በጣም አመሰግናለሁ የዚካ ቫይረስ በሽታ የሚባለው ሲበ ስሙን እንነሳ ዜካ የሚባለው ቦታ ኢንተቤ አጠገብ ያለ የዚካ ጫካ ነው። ዜካ ራሱ ማለት ጫካ ማለት ነው። ቃሉን በአገሬው ሕዝብ ከዛ የተነሳ ቫይረስ ነው። በአስራ ዘጠኝ መቶ አርባ ሰባት አመተ ምህረት የለው ሲበበን የቢጫ ትኩሳት የሚባለውን ሲያጠኑ አንዱ ጦጣ ተይዞ ኋላ ከዛ ነው የተያዘው። አሁን ምንድን ነው የሆነው ሰዎችን አያሳመምም ነበር። አልፎ አልፎ አንድ ሰው እዚህ ታንዛኒያ አንድ ናይጄሪያ አንድ ምነ ብሎ እንደ አውሮፓውያን አቆጣጠር እስከ ሁለት ሺህ ሰባት ድረስ በተለያየ አመታት አስራ አራት ሰው ብቻ ነበር የታከመው። ያውም ህመሙም ደግሞ በጣም ቀላል ነገር ነበር፣ ትንሽ ትኩሳት፣ የሚያሳክክ ሽፍታ፣ አይን አካባቢ ትንሽ ማመም እና አይን ማቅላት ቆንጀ ፍት ቫይትስ የሚባለው እንደዚህ አይነት ነገር ነበር የነበረው። መሰረቱ ዚካ ከሚለው ጫካ ኡጋንዳ ውስጥ መጀመሪያ ቫይረሱ በጦጣ ላይ ከተገኘበት ጋር እንደሚዛመድ አንስተውልናል። የበሽታውም ምንነት ዝርዝሮች ገፋ አድርገን አድማጮች፣ እንደ አዲስ በወረርሽኝነቱ የመነሳቱን ያህል ከዚህ በፊት የነበረው ታሪክ በስፋት የማይታወቅ ነውና ይሄ ቫይረስ በተናዳፊ ትንኞች አማካኝነት እንደሚተላለፍም በስፋትም የሚነገረው ይሄ ነው። እስከ ሁለት ሺ ሰባት አመተ ምህረት ድረስ በበርካታ አመታት ውስጥ አስራ አራት ሰዎች ብቻ ያሳመመ የቫይረስ ዝርያ እንዴት ነው ሰዎችን አሁን ማሳመም የቻለው? በምንስ መንገድ ነው ከሰው ወደ ሰው እየተላለፈ ያለው? እጅግ በጣም መሰረታዊ ጥያቄ ነው። የሚተላለፈው በቢምቢ ነው። ቢምቢ የምናውቀው ከወባ ጋር በተያያዘ ነው። የቢምቢ ዘር እጅግ በጣም ብዙ ነው። ይሄን የሚያስተላልፈው የቢምቢ ዘር ወባን ከሚያስተላልፈው የቢምቢ ዘር ጋር ይለያያል። ያኛው ወባን የሚያስተላልፈው ቢምቢ አኖፊለስ ይባል፣ ይሄኛውን የሚያስተላልፈው ኤዲስ ይባላል። ኤዲስም የተለያዩ አይነቶች አሉ። ኤዲስ ኢጅፕት የሚባለው የቢምቢ ዘር ነው የዚካርን ቫይረስ በሽታ የሚያስተላልፈው። እና ቢምቢዎች ብዙ ጊዜ የሚያደርጉት ምንድን ነው? ሴቴዎቹ እንቁላላቸውን ለመስራት ደም መምጣጣ አለባቸው። በዛ ወቅት የተፈጥሮ ግዴታቸውን ሲሉ ሰው ሲነክሱ፣ አንዳንድ ጊዜ ጦጣ ሲሉ ከጦጣ እንደዛ መጣ ነው የሚባለው ወደ ሰው። በአብዛኛው የሚነክሱት የነበረው ጦጣዎችን ነበር። ከዛ ሰው ውስጥ መግባት ጀመረ ማለት ነው አሁን የቢምቢ ዘወሮቹም ራሱ በዓለም ላይ የተስፋፉ ሄደዋል። ከዛው ያለ ቦታ ቢምቢ ብዙ ጊዜ የሚታየው አሁን ይሄም ጨምሮ የቢምቢ ዘር በጠቅላላ ዓለም ላይ ከአንታርክቲካ በስተቀር ሁሉ ቦታ አለ። ይሄኛው ቢምቢ ዘር እኮ የቢጫው ትኩሳትን የሚያስተላልፈው አንድ አይነት ነው ከእሱ ጋር በልማድ የብጫ ወባ የሚባለው የሚባለው ከዛኛው ወባ ጋር ምንም ግንኙነት የለውም። የብጫ ትኩሳት አሁን ምንድን ነው ችግሩ የሆነው ከሁለት ሺህ ሰባት በኋላ ሁለት ሺህ አስራ ሶስት ደግሞ ፍሬንች ፖሊኔዥያ የሚባል ቦታ ላይ ወረርሽኝ ተነሳ። እንደገና ደግሞ አሁን አለምን ያስደነገጠው ምንድን ነው ግንቦት ሁለት ሺህ አስራ አምስት ጀምሮ በብራዚል ብዙ ቦታ አደረስ ብራዚል፣ እንግዲህ በሀገር ስፋትም ሆነ በሕዝቡ ብዛት ከዓለም አምስተኛ አገር ናት። ደቡብ አሜሪካን ስፋት ግማሹ ማለት ብራዚል እንደማለት ነው። አርባ ሰባት ነጥብ ሶስት እና ይሄ ትልቅ ሀገር ነው። በዚያ በብዙ ሺህ የሚቆጠሩ ሰዎች ተያዘ። አሁን ይህንን ነው የምንሰማው አይደለም። ነገር ግን ሌላ ወረርሽኝ አፍሪካም ውስጥ አለ፣ የዚሁ ዘር የዚካ ወረርሽኝ አሁን በቅርቡ የተነሳ ግን አንድ ሰማው። ምክንያቱም ደሴቶቹ ኬፕ ቨርድ የሚባሉት ከኮንቲኔንታል አፍሪካ ወጣ ያሉ ግን የአፍሪካ ሀገር ናቸው። እዛ ውስጥ ልክ ሴኔጋል ድንበሩ አምስት መቶ ኪሎ ሜትር ገደማ ነው። እዛ ውስጥ የዛሬ ሶስት ወር እንግዲህ በብዙ መቶ የሚቆጠሩ ወረርሽኝ አለ። በአስደንጋጭ ሁኔታ ነው። በአንድ ጊዜ ሰፊ አገሮችን ሄደው እስከ ሁለት ሺህ ሰባት ድረስ አስራ አራት ሰዎች ብቻ የያዘ፣ አሁን በአንድ ጊዜ በብዙ ሺህ የሚቆጠር አሁን እንግዲህ ደቡብ አሜሪካ በሚሊዮኖች ማለት ነው። ደቡብ አሜሪካ ማለት ነው። ወደ ዋና ዋናዎቹ የበሽታው መከሰቻ ምልክቶቹ እንለፍ። በትንኞቹ አማካኝነት ለቫይረሱ ከተጋለጠ ሰው የተወሰደ ደም ወደ ጤናኛው ሰውነት ቢገባ ምንድን ነው የሚከሰተው? በቀዳሚነት የሚታዩት ምልክቶች ምንድን ናቸው? የሚታወቁ ምልክቶች አሉት? አዎ። ዶክተር አሸናፊ ያብራራሉ። ሌሎች ጥያቄዎችም አሉን። ዚካ ያነጋግራል። ሌሎች ዝግጅቶቻችንም በተከታታይ ይቀርባሉ። ይህንና ሌሎች ጥያቄዎች አስመልክቶ ዶክተር አሸናፊ ወቅቱ ላይ የሰጡንን ምላሽ በሚቀጥለው ሳምንት እናቀርባለን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ወቅታዊ የኢትዮጵያ ጉዳይ ነው የምንሻገረው። ሰለሞን በኦሮሚያ ወቅታዊ ሁኔታዎች ላይ የተጠናቀረ ዘገባ ይዝሃል አሁን ስስቲ ያስተዋወቃል። አሁን ዛሬ በተለያዩ አካባቢዎች የነበሩ ሁኔታዎችን የኦሮምኛ ዝግጅት ክፍል ባልደረቦቻችን፣ ሌሎችም ምንጮች እንደዚሁ የሚያደርሱንን ይዘን ተከታዩን ሪፖርት አጠናቅረናል። በምስራቅ ሀረርጌና ወለጋ ነቀምት ውስጥ ትናንትናና ዛሬ የተለያዩ እንቅስቃሴዎች እንደነበሩ፣ እንደዚሁም በጉጂ ዞን በነጌሌ ከተማና አካባቢዋ እንደዚሁ እንቅስቃሴዎች እንደነበሩ ከየአካባቢው ያነጋገርናቸው ነዋሪዎች ጠቁመዋል። በምዕራብ ሀረርጌ መቻራ ከተማ ትናንት ሰልፍ ተካሂዶ ነበር የተባለውን ሰልፍ አስመልክቶም የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ቱጁቤ ኩሳ ዛሬ ያነጋገረቻቸው ሰው የሚከተለውን ብለዋል። በምዕራብ ሀረርጌ ዳሮ ለቦ ወረዳ መቻራ ከተማ ትላንትና ጠዋት ከሁለት ሰዓት በፊት ማለት ነው፣ ተማሪዎች ከሃይ ስኩል ወጥተው ጀመሩት ሰላማዊ ሰልፉ ማስተር ፕላኑ ይቁም፣ ቆሟል የተባለው ውሸት ነው፣ በእውነት የተደገፈ አይደለም፣ የታሰሩት ተማሪዎች ይፈቱልን፣ ጭቆናና ግድያ ይቁም፣ ነጻነታችን ይከበር የሚል ነው። በመጀመሪያ ያው ተማሪዎች ናቸው። ከዛ ወጣት በአብዛኛው ወጣቶች ነው ማለት ይቻላል። ከዛ በኋላ ህብረተሰቡም የተጨመረበት ሁኔታ ነው ያለው። በሰልፉ ወቅት የጸጥታ ኃይሎች ለመበተን እርምጃ መውሰዳቸውንና በሕይወትና በአካል ላይ የደረሰ ጉዳት መኖሩን የሚናገሩ ጥቆማዎች ቢኖሩም ሁኔታውን ከተጨማሪ ምንጮች ለማጣራት ጥረት እያደረግን እንገኛለን። በተጨማሪም ወለጋ ውስጥ በነቀምት ከተማ የጸጥታ ኃይሎች ሰው ላይ ድብደባ ማካሄዳቸውን አንድ የነቀምት ከተማ ነዋሪ ለቱጁቤ ገልጸውላታል። በዚህ ሶስት ቀን በዚህ ሶስት ቀን በተለይ ማታ ማታ ወጣቶች እና ተማሪዎች በተደራጀ መንገድ ድምጻቸውን ሲያሰሙ ነበረ። ይህም ድምጻቸውም የታሰሩ ሰዎች ይፈቱ፣ የተገደሉ ሰዎችን የገደሉ ሰዎች ይጠየቁ፣ ወታደሮች እና ጋዚ ከከተማችን ለቆዩታ የሚል ድምጽ ሲያሰሙ ነበረ። ይህንን ሲያሰሙ ወታደሮች እና የፌዴራል ፖሊሶች ወጣቶችን እየደበደቡ እየበተኑ በጋራ የሚቆሙትን እየበተኑ ቺፍ ጋዚን እየወረወሩባቸው ይበትቡ ነበረ። እና በጣም አስቸጋሪ ሁኔታ ውስጥ ነበር ለማለት ይቻል። በዚህ ሶስት ቀን ውስጥ ነቀምት በነቀምቴ ከተማ በነቀምቴ ከተማ መስራ ኮለጋ እዚህ ሶስት ቀን ውስጥ በጣም አስቸጋሪ ሁኔታ ውስጥ ነበረ። ሰው መንገድ ላይ ማለፍ አይችልም። ሰዎችን ይደበድባሉ። እናቶችን ይደበድባሉ። ሰው ወጣቶች፣ ተማሪዎች ፍራቻ ሰዋጥር ውስጥ ሲገቡ እያስወጡ እዚህ ተደብቋል እያሉ ሰዎችን እየደበደቡ እያስቸገሩ ነበሩ በዚህ ሶስቱ ወር ውስጥ። አዲስ አበባ ማስተር ፕላን ተቃውሞ ጀምሮ የታሰሩ ሰዎች ሲፈቱ፣ የተገደዱ ሰዎች ካሳ ይከፈላቸው፣ ገዳዮች ለግድ ይቅረቡ፣ ተጠያቂ አካል ይታወቅ፣ ጉዳት የደረሰውን ጉዳት አጣሪ ኮሚሽን ተቋቁሞ መፍትሄ ያፈላልግ የሚል ጥያቄ ነበረ። በዚህ ጋር የተያያዘ ወታደሮች እና የፌዴራል ፖሊሶች አይ ደብድበን አተቃየን የሚል ርቷም ጭምር ነበረ። የወጣቶቹ ጥያቄ ከበዚህ ሶስት ቀን ውስጥ በተለይ ማታ ማታ በጣም አስቸጋሪ ውስጥ ነበረ የነቀምቴ ከተማ ዛሬም ትናንትና። ቤቱ ነቀምቴ ደርጌ ቀሶ እና ምስራቅ ዋቻ በሚባል ትምህርት ቤት ውስጥ ከፍተኛ የሆነ ወጣቶች ተቃውሞ ነበረ። ይህንን ተቃውሞ ለመበተን ከፍተኛ የሆነ የፌደራል ፖሊስና የሀገር መከላከያ ሰራዊት ተሰማርቶባቸው ይህ እየተቆሱ ጭስ ጋዝ ቦምብ እየወረወሩ ተማሪዎችን ስበት ነው ሲደበደቡ ነበር። በምዕራብ ሀረርጌ መቻራ ስለተካሄደው ሰልፍ የከተማዪቱን ከንቲባ ለማግኘት በተደጋጋሚ ያደረግነው ሙከራ ለጊዜው አልተሳካም፣ በጥረታችን እንቀጥላለን። በሌላ በኩል ደግሞ ሰሞኑን አምቦ ከተማ ውስጥ በማረሚያ ቤቱ ላይ የደረሰውን ቃጠሎ አስመልክቶ የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃለኔ ገመዳ ያነጋገረቻቸው ምንጮች ወደ አራት ሺህ የሚጠጉ እስረኞች በውስጡ እንደነበሩ ገልጸዋል። የሞቱት ሰዎች ቁጥር አይታወቅም። ነገር ግን የስድስት ሰዎች አስከሬን ለቤተሰቦቻቸው ተሰጥተዋል እና ቤተሰቦቻቸው ለእያንዳንዳቸው ሁለት ሺህ ብር ከፍለው ነው የወሰዱት ሌሎቹ እስረኞች በብዙ አውቶቡሶች ወደ ሌላ አካባቢ እርሳቸው ወደማያውቁት አካባቢ መወሰዳቸውን እኚሁ እማኝ ተናግረዋል። ይህ በእንዲህ እንዳለ በጉጂ ዞን በነገሌ ከተማና አካባቢዋ የሚኖሩ የገጠርና የከተማ ነዋሪዎች ዛሬም ነገሌ ከተማ ውስጥ ሰላማዊ ሰልፍ መውጣታቸውን አንዳንድ የኦሮምኛ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ያነጋገራቸው ነዋሪዎች ገልጸውለታል። ሰልፈኞቹ ዛሬ በከተማይቱ ተሰብስበው ተቃውሞ እያሰሙ ፖሊስ በጥይት በመተኮስ እያባረሯቸው፣ እየደበደቧቸው እንደነበረ ገልጸዋል። ለቪኦኤ ቃላቸውን ከሰጡ እማኞች መካከል አንደኛው እንዳሉት በድብደባው የታሰሩ የቆሰሉና ያለበትም ያልታወቁ እንዳሉም ገልጸዋል። በዛሬው ሰልፍ ተማሪዎች ነዋሪዎችም ተቀስቅሰዋል ወጥተዋል። በሰሞኑ ሰልፍ የገጠር ነዋሪዎች ከሊባን ወረዳ የተውጣጡም ተቀስቅሰዋል ካሰማቸው መፈክሮች መካከል የታሰሩ ይፈቱ፣ ለሞቱት ካሳ ይከፈል፣ አላሙዲ ሼክ አላሙዲ የሕዝብን ሀብት እየዘረፉ ይህም በሻኪሶ በኦኮቴ ዝርፊያ ካሄደዋልና ዝርፊያው ይቁም የሚሉ ነበሩ። ያሉበት አልተገኘም የተባሉት የዩኒቨርሲቲ ተማሪው ገልገሎ ዲዳና የሁለተኛ ደረጃ ተማሪው ሳራ ጃርሶ የሚባል ይገኙበታል። የሊበን ወረዳ ምክትል ሳጅን ሚካኤል በከተማይቱ ሰልፍም የታሰረም ሰው የተደበደበም የለም ብለዋል ለሶራ በሰጡት ምላሽ። ወደ ሌላ የወቅታዊ ርዕስ እንሻገራለን። ሰለሞን ወደ ወልቃይት ደውልህ ማምሻውን ያገኘቸው ወልቃይት ባሉ ጉዳዮች ላይ የተካተተ ዘገባም ከጅህ ያለ አሁን ልክነህ አሉላ ወደዚህ ወደ ወልቃየት ከመሸጋገሬ በፊት ግን ቀደም ሲል የአምቦን ዘገባ በተመለከተ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ኢትዮጵያ ውስጥ እየታተመ ለሚወጣ አንድ ጋዜጣ ማብራሪያ ሰጥተው ነበር እና ቃጠሎ የሰው ህይወት ላይ ጉዳት አላደረሰም ብለዋል አቶ ጌታቸው ከእስር ያመለጠ እስረኛም እንደሌለ ተናግረዋል በአምቦ ከተማ ከእስር ቤቱ ቃጠሎ ጋር በተያያዘ ያለ መረጋጋት ሰዓት የነበረ ሲሆን በምዕራብ አርሲም የተቀሰቀሰው ሊረጋጋ አልቻለም ሲል ዘግቧል ጋዜጣው። አሁን ወደ ጠየከኝ ጥያቄ ልመለስና አሉላ፣ ዛሬ ከዚያ ከወልቃይት አካባቢ እየደረሱን በነበሩ አንዳንድ ጥቆማዎች ወከባው አሁንም እንደቀጠለ መሆኑን፣ እስራት እየደረሰ እንደሆነ የሚናገሩ የአካባቢው ነዋሪዎች ነበሩና እኔም ወደ አቶ አታላይ ዛፌ ደውዬ ነበር። ጎንደር ነው የሚገኙት። አቶ አታላይ ዛፌ በቅርቡ የአካባቢውን ሰው ፊርማ ይዘው ወደ አዲስ አበባ ወደ ፌዴሬሽን ምክር ቤት የነበሩ ተወካይ ናቸው። የሰው እናም የሚከተለውን ብለውኛል። አንድ የኛ ኮሚቴ ከዚህ ከጎንደር ቆይቶ ሲሄድ ዳንሻ አካባቢ መከዞ የሚባለው ኬላ ላይ እዛ ላይ አስቁመው ፍተሻ አድርገው ያው ልጁን ይዘውታል። ኮሚቴ መሆኑ ያውቁታል። ከአሁን በፊትም ሲከታተሉት ነው የቆዩ። እሺ። እሱን ይዘው አስረውታል። የት ነው? እዛው ከተማ ውስጥ ነው የታሰሩት። ዳንሻ ከመግባቱ በፊት መከዞ የሚባል አንድ ወንዝ አለ። እሺ። እዛ ኬላ ነው። ኬላ ጥለው ነው የቆዩ። እሺ። ከኬላው ላይ ነው የተያዘ። ልጁ ስሙ አቶ ባየው ካሰኝ ይባላል። እሺ። ይሄ ሰው ከአሁን በፊት ልጁ ታፍኖበታል። የዘጠኝ አመት ልጅ አራተኛ ክፍል ከትምህርት ቤት አፍነው ለመውሰድ ሙከራ አድርገውበታል፣ ማይካድር አካባቢ። ስለዚህ መቼ ነው መቼ ነው ይሄ የሆነው? ልጁ የታፈነበት ቆይቷል። እና ከዛ ምን ሆነ? ባለፈው ጊዜ እንዲያውም ትዝታ ስጠይቅን የተናገርኩት ይመስለኛል ይሄ እሺ። ስንት ጊዜ ሆኗል? በግምት ቆይቷል ሲሉኝ፣ በወራት የሚቆጠር ጊዜ ነው። አዎ በወራት ህግ ሳይል ወር ሁለት ወር ምናምን ቢሆነው ነው። እሺ እና ምን ሆነ? ከዛ ልጁ በተማሪዎች እና በመምህራን ጥረት ከሚያፍኑት ሰዎች አስቀርተውታል። ሶስት ሰዎች ሆኖ ነበር አፍነው ሊወስዱት ሲነበር አስጥለው አስቀርተውታል። ልጁ ግን አሁን ትምህርት ቤት አይማርም በዛ ፍርሃት ምክንያት አንድ አይባል ሁለት ጊዜ ስለሞከሩት የመጀመሪያው ጊዜ አንድ ባለ ጋራዥ ነው ያስቀረው፣ በሁለተኛ ጊዜ መምህራንና ተማሪዎች ናቸው ያስቀሩት። ልጁ ጣቢያ ሲሄድም ያፈነውን ሰውዬ በልዩነት አሳይቷቸዋል። አፋኙም ተይዞ ነበረ። አፋኙ ተይዞ ነበር። የእኛ ኮሚቴዎችም ሌላው ህዝቡም ሁሉ ሂዶ ማየት ፈለገ፣ ስሙንም መጠየቅ ፈለጉ። ግን አናሳይም ብለው ነው የመለሷቸው ፖሊሶች። ምንድን ነው ሀሳባቸው እንግዲህ? ምንድን ነው ልጁ በኮሚቴ ትንሽ ጠንከር ብሎ ይንቀሳቀሳል እና በተለያየ መንገድ አቶ ባየሁ እሺ እረፍ ብለውት አላርፍም ስላለ ነው። ያው የማንነት ጥያቄ ነው፣ የማንነት ጥያቄ ነው ማራምደው እንጂ ሌላ ምንም ነገር የለኝም፣ ከህገ መንግስቱ ውጭ አይደለሁም። የሚል መልስ በተደጋጋሚ ሲመልስላቸው አሁን በዛ መልክ ሞከሩት። አሁንም አላቆመም። በቅርብ ጊዜም እንደዚህ ወደ ጎንደር ሲመጣም መንገድ ላይ አውርደው ከመኪና ወርዶ ሊያስቀሩት ሞክረው በሹፌሮች ጥረት ነው ሹፌሩም፣ ተሳፋሪዎችም ሌሎች ታጋዮችም ስለነበሩ ያው የህወሀት ታጋዮች ማለት ናቸው፣ እነሱ ናቸው። እንዴት መሀል በረሃ ላይ ልታስቀሩት ትችላላችሁ? አይቀርም ብለው በእነሱ ጥረት ነው አልፎ የመጣ ወደ ጎንደር። ከዛ በኋላም በእርግጥ ተንቀሳቅሷል። ግን አሁን ሲመለስ ይዘውታል። ሲይዙት ምንድነው የተገኘው መሰለህ? በእጁ የቀለም ቀንድ የሚል ጋዜጣ ስለ ወልቃይት የአማራ ብሔርተኝነት የማነት ጥያቄ ጉዳይ የሚናገር አንድ የቀለም ቀንድ ቀለም ቀንድ ጋዜጣ እና ሌላ ደግሞ ኢሰመጉ እኛ ማመልከቻ ጽፈን አስገብተን፣ መልካም ትብብር እንዲደረግላቸው፣ ሰብአዊ መብታቸው እንዳይጣስ እንዳይነካ የሚል ነገር አንድ ደብዳቤ የተጻፈ ነበር። እሱን ይዞ ነው የተገኘ። ስለዚህ እንዲህ አይነት ወረቀት በእጁ ተገኝቷል ምናምን ያሉት፣ ይሄ ደግሞ ወንጀል አይደለም። በትክክለኛ የተገለጠ ነገር ነው። ከዚህ ውጭ ያለ ነገር ያለው ነገር ካለ ግን እኔ አላወቅኩም። እስከዚህ ድረስ ግን አሁን ከስምንት ሰዓት በእኛ አቆጣጠር ማለት ነው እስከዚህ ምሽት ድረስ ይሄን አይነት ኢንፎርሜሽን ነው ስሰማ የቆየው። የተለያዩ ተቃዋሚዎች ናቸው እየተባሉ ተቀጥላ ስም እንደሚሰጣቸው፣ ለስብሰባ የተጠሩ ሰዎች የአበል መቀበያ ወረቀት ላይ ፈርሙ እየተባሉ የማያውቁት መልእክት ላይ ይፈርማሉ፣ ዛቻ ማስፈራሪያዎች ይካሄዳሉ። ተወክለው አዲስ አበባ በተላኩ ሰዎች ላይ የደረሱ የእስራት የዛቻና የድብደባ ጥቃቶች እንደነበሩ አቶ አታላይ አክለው ገልጸውልኛል። የአካባቢውን ባለስልጣናት ለማነጋገር በዚህ ጉዳይ ላይ ብዙ ጥረቶችን እያደረግን ነው። እስካሁን አልተሳካም። በጥረታችን እንቀጥላለን። ተጨማሪና ሙሉ መረጃዎችን ለማግኘት ወደ ዌብሳይታችን ጎራ ማለት ትችላላችሁ። ሰለሞን ን ለዘገባዎቹ እናመሰግናለን ኢትዮጵያዊው ተመራማሪ የኮችኔል ትል ወይም የበለስ መዥገር የተባለውን የሚያጠፋ መድኃኒት ቀመሙ ይላል ግርማ ገብሮ ያደረሰን ዘገባ በ2003 ዓመተ ምህረት ወደ ኢትዮጵያ በተለይም ደግሞ ወደ ትግራይ ክልል የገባው የዚህ የመዥገር ወይም የትል ዝርያ ከፍተኛ ጥቅም ይገኝበታል በሚል ታቀዶ። እንደታሰበ መደረጉን በመቀለ ዩኒቨርሲቲ ተመራማሪና ተባባሪ ፕሮፌሰር ዶክተር ሲሳይ ወልደ ገብርኤል ይገልጻሉ፣ ይላል ግርማይ በመንደርደሪያው የኮቺኔል የትል ዝርያ የሚራባው በበለስ ተክል ላይ መሆኑን፣ በለስ ደግሞ ኢትዮጵያ ውስጥ ለሰውና እንስሳት ምግብነት የሚውል በመሆኑ ተክሉን ይህ የትል ወይም የመሽገር ዝርያ በአጭር አመት። ዓመታት ውስጥ አወደመው። የኮችኔል ትል በንፋስና በለስ ዝውውር በፍጥነት ስለሚዛመትም ባለፉት ስድስት ዓመታት ውስጥ በአብዛኛው በመቀሌና አካባቢው እንዲሁም በደቡባዊ ትግራይ ክልል በመዛመት ገበሬዎች ከበለስ ያ ከበለስ ተክል ያገኙት የነበረውን ጥቅም አሳጥቷቸዋል ነው ያለው የመንግስት በዚህ ፕሮግራም የዚህን አጥፊ የትል ዝርያ ወይም መዥገር መዛመን ለመከታት ለመከላከል በመስኩ ጥናት ያደረጉ ከፍተኛ እውቀት ያላቸውን ባለሙያዎች ከውጭ ሀገር በማምጣት ጭምር ጥረት ተደርጎ እንደነበር ሆኖም እንዳልተሳካ ቀጥሎ በተካሄደው የመከላከል ዘመቻ ባህላዊ መንገድ የተከተለ እንደነበር አውስተው፣ እሱም የበለስ ተክል በመቁረጥና በመቅበር እንዲሁም ገበያ ላይ የሚገኙ መድኃኒቶች በመጠቀም ለመከላከል እንደተሞከረ ያስረዳሉ፣ ይላል። ወደ ግርማይ ዝግጅት እንላል። ሲሳይ ወልደ ገብርኤል እባላለሁ። በመቀኝ ዩኒቨርሲቲ የእንስሳት ሕክምና ኮሌጅ መምህርና ተመራማሪ ተባባሪ ፕሮፌሰር ነኝ። አሁን በዚህ በኮችኒያል ኢንሴክት ወይም ደግሞ የበለስ መዥገር እየተባለ በሚጠራ ተባይ ላይ ምርምር እየሰራሁ ነው። ዶክተር ሲሳይ ይህንን የበለስ መዥገር የተባለው ወይም ደግሞ የኮችኒያል ትል ወደ ኢትዮጵያ መቼና እንዴት ሊገባ እንደቻለ፣ ስለ ትሉ ባህርያት እስኪ ትንሽ አስተዋውቃል። ኮችኒያል ትል እየተባለ የሚጠራው በ2003 ዓ ም በፈረንጆች ማለት ነው ወደ ኢትዮጵያ ትግራይ ክልል ህብረተሰብ ለመጥቀም ተብሎ እንደገባ ማንም ሰው ያውቃል። ይህ ትል ሜክሲኮና ፔሩ የመሳሰሉት ገበሬው በተለይ ይሄን ተባይ እየሰበሰበ ገበያ ላይ እያቀረበ የሚጠቀምበት ሁኔታ ላይ ነው ያለው። እኛ ጋር ደግሞ ይሄ ትል እንደነሱ ለመጠቀም የውጭ ምንዛሬ ለማግኘት በለስ እየበላ ጎን ለጎን ይሄን ተባይ ሰብስበው ለገበያ ለተረካቢው ባለሀብት እያስረከቡ ህብረተሰቡ እንዲጠቀም በማለት በበጎ መንገድ ነበር የገባው። ይህ ትል ምንድን ነው የሚጠቅመው? ለሰው ልጆች ያለው ጥቅም ምንድን ነው? አዎ ይህ ትል በዓለማችን ላይ ቀዳሚ የሆነ የቀለም ይዞታ ያለው ተባይ ነው እና ይህ ቀለም የካርሚኒክ አሲድ ቀለም ነው፣ ወይም ደግሞ የካርሚኒክ አሲድ ቀለም የምንለው ነው። ይህ ቀለም ለተለያዩ ምርቶች ማቅለሚያ፣ ለገመድ፣ ለክር፣ ሊፕስቲክ፣ የጥፍር ቀለም፣ ዶቃዎች ማቅለሚያ፣ አልፎም በምግብ ላይ በጃም እና በማርማላታ ለማቅላት እንደ ምግብ ማቆያ የምንጠቀምበት ነው እና በከፍተኛ ደረጃ ጥሩ የውጭ ምንዛሬ ልናገኝበት ብለን ያሰብነው ተባይ ነበረ። እንደ አጋጣሚ በበለስ ተክል ብቻ ነው የሚራባው። ሌላ መግቦ ሊያሳድግ የሚችል ተክል የለም። እኛ ጋር ደግሞ እንደሚታወቀው በለስ አረም አይደለም፣ ለሰውና ለእንስሳት ምግብ የሚውል ተክል ነው። ስለዚህ ይህ ተባይ በዚህ ተክል ላይ እየተመገበ የሚኖር ከሆነ እፅዋቱ ወደ ጥፋት ነው የሚሄደው ማለት ነው። ስለዚህ በዚህ ትል የተጠቃ የበለስ ገል ካለ አያብብም፣ ፍሬ አያፈራም፣ ጥቅም ላይ ሊውል አልቻለም። ይህም ኅብረተሰቡ የታዘበበትና አጥፉልን እስከማለት የደረሰበት ሁኔታ ነው ያለው አሁን እንግዲህ ዶክተር ይህንን ያህል ከፍተኛ ጥቅም ያለው ትል እኛ ሀገር መጥቶ እንዲያውም እስከነ ስሙ የበለስ መዥገር እስኪባል ድረስ የደረሰበት ዋናው ምክንያቱ ምንድን ነው? እንግዲህ ቀላል አይደለም። በ2003 ፈረንጆች ገብቶ ለ6 ዓመት አካባቢ ምንም ጥፋትነቱ ሳይታወቅ ቆይቶ ከዚያ በኋላ በዚህ የተጠቃውን በለስ ፍሬ አለመስጠቱ ገበሬዎች የተጠቃውን ግን ለከብቶች ጠብሰው ሲሰጧቸው ከብቶቹን ደግሞ አልበላስ ሲሉ ይህን ይሄን በመታዘብ ሕብረተሰቡ የአጥፉልን ጥያቄ አንስተዋል። ሁለተኛ ነገር ደግሞ ምንድን ነው ይሄ ትል በቀላሉ በአጭር ጊዜ ና በቀላሉ ሊሰራጭ የሚችል በነፋስ በትልልቅ መኪኖች ማጓጓዣ፣ በዚያ ላይም ሊተላለፍ በመቻሉ ብሎም ብሎም እያንዳንዱ ገበሬ እና የገበሬ ልጆች ኮችንያል ተባይን እየለቀሙ ለሚያስረክቡት ካምፓኒ እየደበቁ እየወሰዱ አሰራጭተውታል። ጥቅም አለው ተብሎ ስለተፈረጀ አሁን ላለው ከፍተኛ የተባዩ ስርጭት ላይ ተደርሷል ማለት ነው። ለመሆኑ ግን ይህንን ትል ወይም ደግሞ ይህንን የበለስ መዥገር ለመከላከል መንግስት ምን እየሰራ ነበር? እስካሁን ድረስ አዎ፣ መንግስት ይሄን እንግዲህ የህብረተሰቡ ጥያቄ አንፈልገውም፣ አጥፉልን የሚል ጥያቄ ከመጣበት ቀን ጀምሮ ሳይውል ሳያድር የተለያዩ መንገዶችን የሚቻለውን ሁሉ አድርጓል። ከውጭ በከፍተኛ ምንዛሬ ሰዎችን ከፍሎ እስከ ማስመጣት ድረስ ማለት ነው፣ የእርዱን ጥሪ እስከ ማድረግ ድረስ። አንደኛ በመንግስት በኩል የተወሰደ ምንድን ነው፣ ይህንን በለስ እየቆረጡ መጣል። በለስ ወይም ቁልቋል በጣል ከው ነው ተነስቶ እንደገና ይጸድቃል ይነሳል ሁለተኛው አማራጭ የነበረ ምንድነው ይሄ ያለሆን ሲል ቆርጦ መቅበር ማለት ነው መቁረጥ አንድ ጉልበት ነው እንደገና መሬት ቆፍረህ መቅበሩ መድፈኑ የሰው ጉልበትና ፕላስ ደግሞ ምን ለከብቶቻችን እንኳ ምግብ እንዳዩ ለምንድን ምንቀብረው ለምን ምንቆርጠው አልቆርጥም የሚል ገበሬም የታየበት ሁኔታ የነበረው በሶስተኛ ደረጃ ገበያ ላይ ያሉ ጸረ ተባይ መድኃኒቶችን መጠቀም ነው እነዚህ ደግሞ ለበለሱ ገል መጀመሪያ ወደ ቢጫነት ቀይሮ ያጠወልገዋል ከዚያ በኋላ ያራል ማለት ነው። ስለዚህ ይሄን ገበሬ ሲመለከት ደግሞ እንዲ እኛ ጥፉልን ነው እንጂ ያል ነው ጭራሽ በለሱን አሳሮት አይደለም ያል ነው የሚል ጥያቄ እንደገና ተነሳ። ስለዚህ መፍትሄው ሊሰራ አልቻለም። እያንዳንዱ ተመራማሪም ሆነ በመንግስት በኩል ጸጥታ በሰፈነበት ወቅት ተረስቶ እያለ እኔ በድንገት ነው ይሄን የጀመርኩት። ይህን ፕሮፖዛል እጅ ለመቀሌ ዩኒቨርሲቲ ስቀርብ ሳይውል ሳያድር ነው የገንዘብ ድጋፍ ይደረገልኝ። ዩኒቨርሲቲውን ማመስገን እፈልጋለሁ። ለምን ተፈጥሯዊ ከሆነ ከቅጠላቅጠል እንደ አረም የተፈረጁ እጽዋቶችን በመጠቀም ወቅጠን፣ ጨምቀን፣ ያው በሳይንሳዊ አገላለጽ ኤክስትራክሽን ቴክኒክ ተጠቅመን መድኃኒት ለምን አንሰራም በሚል አንድ ዓመት የወሰደ ምርምር አካሄድን። መጨረሻ ላይ ውጤታማ የሆነውን እጽዋት መርጠን በሱ እስካሁን ያው እየሰራን በተመረጡ የገበሬ ቦታዎች ላይ ሞክረን ውጤታማነቱ ተመስክሮ ከኢትዮጵያ የስነ አእምሮ ጽህፈት ቤት የፓተንት ሰርቲፊኬትም አግኝተንበታል። ስለዚህ ተመራማሪ ወይም ደግሞ የመቀ ዩኒቨርሲቲ ተመራማሪዎች ስራ መድኃኒቱ ሰርቶ እስከ ማዘጋጀት ነው ሩጫው። ከዚያ በኋላ ሶስተኛ ፓርትነር ካለ ለህብረተሰቡ የማድረስ ስራ የሌላ ባለድርሻ አካላት ስራ ይሆናል ማለት ነው። ዶክተር ሲሳይ አሁን በእናንተ በኩል በዋነኝነት በአንተ በኩል የተቀመመው ይህ ጸረ ኮቺናል መድኃኒት ተመልሶ ትሉም እንዳይመጣ በማድረጉም ሊሆን ይችላል። በስንት ጊዜስ ውጤቱን ሊያሳይ ይችላል? እስኪ አሁን እዚህ ላይ እስክ ትንሽ ንገረኝ። ከተረጨበት ደቂቃ ጀምሮ ውጤቱ ይታያል። ይሄ በተረጨበት አካባቢ በጤነኛ ላይ እንኳን ብትረጨው ተባዮች ሊያርፉበት አይችሉም። በጣም ደስ የሚለው ነገር ደግሞ ንብ እና እነዚህ ጠቃሚ ነፍሳት ምንላቸውን እነሱን አለመግደሉ ነው። ምክንያቱም ሎጎ ላይ የምታያቸው ተክሎች እንስሳቶች ይመገቧቸዋል። ሰዎችም ሻይ ውስጥ እያስገቡ ለመድኃኒትነት የሚጠቀሙባቸው ነገሮች ናቸው ግን ተባይን የመግደል ባህሪ አላቸው። አጠቃቀሙስ ቀላል ነው። ማንኛውም ገበሬ ሊጠቀምበት ይችላል። ገበሬ ይጠቀምበታል። አሁን ዋና ስራችን የነበረው እዚህ ላይ እንዳይሸት ጠረን እንዳይኖረው አድርገን ነው የሰራ ነው እና አጠቃቀሙ ይሄ እንግዲህ እስከ ሃምሳ ስልሳ ሊትር የሚበጠበጥ ነው። ስለዚህ አሁን ምንድነው የቀረው ዶክተር ተግባራዊ ለማድረግ ገበሬው እንዲጠቀምበት ይህንን በከፍተኛ ፍጥነት የተጎዳውን በለስን ለማዳን ከአሁን በኋላ ምንድን ነው የሚቀረው? አሁን እንግዲህ የመጀመሪያው ስራ መሆን ያለበት እንደ ተመራማሪም ሪኮመንድ የምናደርገው መክረው የምንመክረው ወዳልተጠቁ ቦታዎች እንዳይሄድ የበፈር ዞን ስራ መስራት ነው። የመከላከል ስራ ያልተነካውን አካባቢ እየተከታተሉ መከላከያውን መርጨት እየተከታተሉ። በጣም የተጠቀው በራሱ ጊዜ ይጠፋል፣ ያራል፣ ይወድቃል። በሰፊው ግን የሚመለከተው ባለድርሻ አካል ነው። የመቀኘት ተመራማሪዎች ሰርተናል፣ ሩጫችን ጨርሰናል። ዶክተር ሲሳይ ወልደ ገብርኤል በጣም ነው የማመሰግነውት፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መቀኝ ዩኒቨርሲቲን ደግሞ እስካሁን ላደረግልኝ የቅርብ ትብብር ማመስገን እንፈልጋለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል ቦኮ ሐራም ሰንካላ ርዕዮተ ዓለሙን ለመጫን ሲል በናይጄሪያ በካሜሩን በቻድና በኒጀር ህዝቦች ላይ አስከፊ ጥቃት ማካሄዱን ቀጥሏል ቦኮ ሐራም የሚፈጽማቸው አረመኔያዊ ግድያ ጾታዊ ጥቃት የመጥለፍ ተግባር በባርነት መያዝ ማስፈራራትና ውድመት ገደብ የላቸውም ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ገልጸዋል። የቦኮ ሐራም አማጽያን በሚፈጽሙት ጥቃት ልጆችን ይጠቀማሉ፣ በሙስሊምም ሆነ በክርስቲያን ቤተ እምነቶች ላይ ፈንጂ ያስቀምጣሉ፣ ሰው በሚበዛባቸው የንግድ ማዕከሎች ላይ ቦምቡ ያፈነዳሉ፣ በአካባቢው ማህበረሰብ ላይ ወረራ ያካሂዳሉ። ስለሆነም ተራ ነፍሰ ገዳዮች ናቸው። ካለፉት 6 ዓመታት ወዲህ ከ18 ሺህ በላይ የሚሆኑ ሰዎች ተገድለዋል። ከ180 ሺህ በላይ የሚሆኑት ደግሞ ከአገራቸው ለመሰደድ ተገደዋል። 2.4 ሚሊዮን ዜጎች በአገር ውስጥ ከመኖሪያቸው ተፈናቅለው ቤት አልባ ሆነዋል። በኮ ሐራምን የማሸነፉ ተግዳሮት ረጅም ጊዜ የሚወስድ በመሆኑ የናይጀሪያውን ብቻ ሳይሆን የዓለም ትግልም ጭምር ነው ብለዋል ሊንዳ ቶማስ ግሪንፊልድ። We are working closely with Nigeria and with Nigeria's neighbors to fight Boko Haram, and we're fighting them. Boko Haram and Lemawagat, Canigerian, Nakogorobi to Choha Gurushgar, Bakrabati Yesarano. Bolumagta, Yetawagana Chono. Botadderoi, Bemareja, Sabasa, Bemaseltan, and Dum, Basabawi Guddame, Bazudugaf, Bemadak, Yesarano. Guddaiu, but Ormedabichai, Mission of በሰሜን ናይጄሪያ ያሉት ወጣቶች የቦኮ ሀራም ሰለባዎች ከመሆን ይልቅ በቦኮ ሀራም ላይ በሚደረገው ትግል ተሳታፊ እንዲሆኑ የተሻለ የትምህርት እድል እንዲያገኙና የስራ እድል እንዲፈጠር የመርዳት ተስፋ አለን። ዩናይትድ ስቴትስ በአካባቢው ያላት አብይ ስትራቴጂ ከካሜሩን ከቻድ፣ ከኒጀር፣ ከናይጄሪያና ከቤኒን የተውጣጡ ወታደሮችን ያካትተው የህብረ ሀገራት ግብረ ኃይል ጥምረትን መርዳት ነው። አማካሪዎችና መረጃ በማቅረብ በማሰልጠን የሎጂስቲክስ እንዲሁም የወታደራዊ ዕቃ በማቅረብ እንረዳለን። የቦኮ ሓራም ሰለባ ለሆኑ ሰዎች ደግሞ ከ195 ሚሊዮን በላይ የሚሆን ገንዘብ ለሰብአዊ ረድኤት እየሰጠን ነው። ቁርጠኝነትን የሚጠይቅ ረጅም ትግል ያስፈልገዋል። ጠንካራ ጥሪት እንዲኖረን ግድ ይላል በማለት የአፍሪቃ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ገልጸዋል። አሁን ታዲያ ቦኮ ሓራምን በማሸነፍ ለመላ አፍሪቃ ሕዝቦች ብሩህ ተስፋ የተመላበት መጻኢ ዕድል ለመፍጠር የምናደርገውን ጥረት በእጥፍ ለማጠናከር ከአፍሪቃውያን አጋሮቻችን ጋር የምንሰራበት ጊዜ ነው ብለዋል ሊንዳ ቶማስ ግሪንፊልድ ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ወደ ማጠናቀቁ ተቃርበናል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በተገኙበትና አወንታዊና ገንቢ ውይይት ተደርገዋል በተባለበት ውይይት መደረጉን ብሩንዲ አስታውቃለች። ሚስተር ባን ትላንት በቡጅምቡራ ቡራ ሲገቡ ብሩንዲ ከገባችበት ቀውስ ትድን ዘንድ የአገሪቱ ፕሬዚዳንት ፔሬኒ ኩሪዛ ና ሌሎች የሚመለከታቸው ወገኖችን አግኝተው ማነጋገራቸው ተገልጠዋል። ለወራት ሳይቋረጥ የቀጠለውን የብሩንዲ የፖለቲካ ቀውስ ለመፍታትን በተያዘው ጥረት ብሩንዲ ንግግሩ እንዲቀጥል ፍላጎት ያላት መሆኑን መንግስቱ አስታውቋል ለዋና ጸሐፊ ባን ኪሙን መገለጡን የተናገሩት ነገር ግን ለድርድሩ በእርግጥ ብዙዎች መሳተፍ አለባቸው የሚል እምነት ያላቸው መሆኑን ጠቅሰው የውጭ ጉዳይ ሚኒስትር ኒዋቲሜ የተናገሩትን ባልደረባችን ጄምስ ባህቲ ዘግቧል። እንደማምነው ዋና ጸሐፊ የምክክር ሂደቱን ለማሳካት ለማቀላጠፍ ነው የመጡት። ከሌሎች ርዕሶች በተጨማሪም የድርድሩን አስፈላጊነት አጽንኦት ሰጥተው ተናግረዋል ነው ያሉት። የድርድሩ ውጤት ሌሎችን የሚያካተተ ሌሎችንም ብሩንዲያውያን የሚያሳትፍ መሆን አለበት፣ ያኔም ብቻ ነው ሊሳካ የሚችለው ነው ያሉት። አድማጮች ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። ርዕሰ ወሬዎችን ባጫጭሩ እናሰማችሁ። ክብራትና ክብራን አድማጮች፣ ለእርስ ወሬዎቹም የቀረ ሰዓት የለም። አሁን ስርጭታችን ተጠናቋል። ነገ ምሽት ከምሽት ሶስት ሰዓት ላይ ከመደበኛው ዝግጅትና ወቅታዊ ርዕሶች ጋር እንመለሳለን። አሁን ይህ ትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ